የነቀምቴ ከተማ የሥራ ዕድል ፈጠራ ጽፈት ቤት ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ መገደላቸውንና የገዳዮቹ ማንነት አለመታወቁን የከተማው ጸጥታና አስተዳደር ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ምስጋኑ ዋጋሪ ከግድያው ጋር በተያያዘ የተጠረጠሩ አስር ሰዎች መታሰራቸውን ተናግረዋል። ናኮር መልካ ተጨማሪውን ዘገባ ልኳል። የከተማው የስራ ዕድል ፈጠራ ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ ቅዳሜ በመንግስት ስራ ላይ ቆይተው ወደ መኖሪያ ቤታቸው በመመለስ ላይ ያሉ ከጀርባቸው በተተኮሰው ጥይት መገደላቸውን የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምስጋኖ አጋሪ ተናግረዋል። ማንነታቸው ያልታወቁ ሰዎች አቶ መልካሙ ላይ ጥይት ካዘነቡ በኋላ ዜሮ ሶስት ቀበሌ ውስጥ ወልዳ አራራ ቤተ ክርስቲያን አካባቢ ደርሰን በፍጥነት ወደ ነቀምቴ ሆስፒታል ብንወስደውም ሕይወቱ ሊተርፍ አልቻለም ነው ያሉት። ከግድያው ጋር ተያይዞ አስር ሰዎች በቁጥጥር ስር መዋላቸውንና የገዳዮቹ ማንነት በምርመራ ላይ መሆኑን አቶ ምስጋኑ ገልጸዋል። ነቀምቴ ውስጥ መንግስትን የሚቃወም ኃይል ታጥቆና ሲቪል መስሎ አልፎ አልፎ በመንግስት አመራሮች ላይ ግድያ ሲፈጽም ቆይቷል። አቶ መልካሙንም የገደለው ይህ ኃይል ነው ብለን እንጠረጥራለን። ነገር ግን የሚረጋገጠው በፖሊስ ምርመራ ነው ነው ያሉት። ባለፉት አራት ዓመታት በነቀምቴ ከተማ ማንነታቸው አልታወቀም በተባሉ አካላት ብዙ የመንግስት ስራ አመራሮች እና ንጹሐን ዜጎች የተገደሉ ሲሆን የምርመራ ሂደቱ ጉዳይ በፖሊስ እጅ እንደሚገኝ አቶ ምዝጋኑ ጨምረው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ